ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 14 2014 ዓ ም ዝግጅታችን ጀመረ። ሱዳንንና ኢትዮጵያን የሚያገናኘው መንገድ ተከፈተ። ዝርዝር ዘገባ ይኖረናል። በየአልሸባብ ታጣቂዎችና የሶማሌ ክልል ልዩ ኃይል ተጋጩ። ይህንንም የተመለከተ ዘርዘር ያለ ዘገባ በዜና ሰዓታችን እናስደምጣችኋለን አምነስቲ ኢንተርናሽናል በኦሮሚያ ክልል በአማራ ተወላጆች ላይ የተፈጸመው ና አሰቃቂ ብሎ የገለጸው ግድያ እንዲመረመር ጠየቀ እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውናሉ። ሌሎችም እዚህም ዋሽንግተን ዲሲም ኢትዮጵያን በሚገኙ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት እኛ አብረናችሁን ቆያለን። እናንተ አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ስርጭት መከታተል ትችላላችሁ። አሁን ለምሽቱ የያዝናቸውን ዋና ዋና የዓለም ዜናዎችን እናሰማችሁ። ጤና ይስጥልን አድማጮች እንደምናመሻችሁ የምሽቱን ዋናና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ ፕሬዚደንት ጆ ባይደን ለኮቪድ-19 መጋለጣቸውን ዋይት ሀውስ ቤተ መንግስት አስታወቀ። ፕሬዝደንቱ ሙሉውን ክትባትና ሁለት ማጠናከሪያዎችን መውሰዳቸውን የቤተ መንግስቱ መግለጫ ጠቁሞ የበሽታው ቀላል ምልክት እንደሚስተዋልባቸውና የፓክስሎቪድ ህክምና መጀመራቸውን ገልጿል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ መመሪያ በሚያዘው መሰረት ፕሬዝደንቱ ቤተ መንግስት ውስጥ ራሳቸውን ማግለላቸውንና ሁሉንም ስራዎቻቸውን በተሟላ መልኩ እየተወጡ እንደሚቆዩ የቤተ መንግስቱ መግለጫ አክሎ አስታውቀዋል። የ79 ዓመቱ ባይደን ከኮሮና ቫይረስ ነፃ መሆናቸው እስኪረጋገጥ ስራቸውን የሚሰሩት ከሌሎች ተገልለው እንደሚሆን መግለጫው አመልክተዋል። አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ላይ ጥቃት ማድረሱ ተዘገበ። በአልሸባብ ታጣቂዎችና በኢትዮጵያውያኑ የሶማሌ ክልል ልዩ ኃይል አባላት መካከል በተካሄደ ውጊያ ከሁለቱም ወገን ወደ 80 ሰው መገደሉን ከሁለቱም ወገኖች የወጡ መረጃዎች ጠቁመዋል። ቆንጂት ታዬ በቪኦኤ ሶማልኛ አገልግሎት የተጠናቀረውን የሮይተርስን ዘገባ አቀናጅታ ታቀርበዋለች። በሶማሊያና በኢትዮጵያ ድንበር ላይ በሚገኙ ይድና አቶ የሚባሉ ሁለት የሶማሊያ ከተሞች ውስጥ የአልሸባብ ታጣቂዎች ትናንት ረቡዕ ጥቃት ማድረሳቸውን ተከትሎ አካባቢውን እየጠበቁ መሆናቸው ከሚነገረው የሶማሌ ክልል ልዩ ኃይል አባላት ጋር መዋጋታቸው ተዘግበዋል። የአካባቢው ባለስልጣናትም አልሸባብ በሶማሊያ ደቡብ ምዕራባዊ ባኩል ክፍለ ሀገር የወሰን አካባቢ ለረጅም ጊዜ በሰፈሩት የኢትዮጵያ ሶማሌ ክልል ልዩ ፖሊስ አባላት ላይ ጥቃት መክፈቱን ለቪኦኤ የሶማልኛ አገልግሎት አረጋግጠዋል። በውጊያው ከኢትዮጵያውያኑ የፖሊስ አባላት 17፣ ከአልሻባብ ወገን 63 ታጣቂዎች መገደላቸውን ሮይተርስ ስፍራው ላይ እንዳናገራቸው የጠቆመው አንድ የኢትዮጵያ የጸጥታ አዛዥ ተናግረዋል። የአፍሪካ ሰላም አስከባሪ ተልእኮ አካል የሆኑት የኢትዮጵያ መከላከያ ወታደሮች ሶማሊያ ውስጥ ከሀገሪቱ ጦር ጎን ተሰማርተው ባሉበት ጊዜ የድንበርና የአቅርቦት መስመሮች ደህንነት ጥበቃውን የሚያካሂዱት የሶማሌ ክልል ልዩ ፖሊስ ኃይሎች መሆናቸውን የሶማሊኛ ዝግጅት ክፍላችን ዘገባ አውስቷል። ስማቸው እንዳይጠቀስ የጠየቁ አንድ የሶማሊያ የጸጥታ ባለሥልጣን ለቪኦኤ በሰጡት ቃል አልሸባብ መጀመሪያ አቶ ከተማ የሚገኝ የኢትዮጵያ ልዩ ፖሊስ ካምፕን ማጥቃቱንና ታጣቂዎቹ አስከትለው 80 ኪሎ ሜትር ርቀት ላይ የምትገኘው ይድ ከተማ ውስጥ ሌላ የልዩ ፖሊስ ኃይል ሰፈር ውስጥ ገብተው ጥቃት መክፈታቸውን ተናግረዋል። ከዚያም የአልሸባብ ተዋጊዎች ዋሻቆ የምትባል ሌላ የሶማሊያ መንደር በአዳፍኔ የደበደቡ ሲሆን ያን ያደረጉት ልዩ ፖሊስ ተጨማሪ ኃይል ወደ አካባቢው እንዳይልክ ለማደናቀፍ ሳይሆን እንደማይቀር ዘገባው አውስቷል። ትናንት በአካባቢው በአብዛኛው የስልክ አገልግሎት ተቋርጦ እንደነበረ ዘገባው ጠቁሟል። የአልሸባብ ቃል አቀባይ አብዱል አዚዝ አቡ ሙሳብ ለቪኦኤ በሰጠው ቃል ተዋጊዎቻችን ይድና አቶ ከተሞችን ተቆጣጥረዋል ቢልም ለመገናኛ ብዙሃን እንዲናገሩ ስልጣን እንዳልተሰጣቸው በመጠቆም ስማቸው እንዳይገለጽ ጠይቀዋል ብሎ ሮይተርስ የጠቀሳቸው በስፍራው ያሉት ኢትዮጵያዊ አዛዥ ከአጥቂዎቹ ላይ በርካታ መሳሪያ መማረካቸውንም ተናግረዋል። አዛዡ አክለው አልሸባብ ኢትዮጵያ ውስጥ የራሱን ክፍሎች ለማቋቋም ሰርጎ ገብቶ እንደነበረም ጠቁመዋል። በግጭቶቹ ደርሰዋል የተባሉትን ጉዳቶች ከሶስተኛ ወገን ለማጣራት አለመቻሉን ሮይተርስ አክሎ ዘግቧል። የሶማሊያ ጠቅላይ ሚኒስትር ሀምዛ አብዲ ባሬ ባኮል የሚገኝበት የሶማሊያ ደቡባዊ ምዕራብ ክልል ፕሬዚደንት ጋር መነጋገራቸውን ጽህፈት ቤታቸው ማስታወቁን ያመለከተው ሮይተርስ የክልሉ ፕሬዚደንት ግን አስተያየት አለመስጠታቸውን ገልጿል። የትግራይ አማጽያን የያዟቸውን አምስት ጋዜጠኞች በአስቸኳይ እንዲፈቱ ሲል ሲፒጄ በሚል ምህጻር የሚጠራው ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን አሳሰበ። ከህወሓት ጋር ግንኙነት ያለው የትግራይ ቴሌቪዥን ጣቢያ ሰራተኞች ሲል ሲፒጄ የገለጻቸው አምስቱ ጋዜጠኞች የታሰሩት ባለፉት ሁለት ወራት ውስጥ መሆኑን ትናንት ረቡዕ ባወጣው መግለጫ አመልክተዋል። ጋዜጠኞቹ የተከሰሱት በጦርነቱ ወቅት ከኢትዮጵያ መንግስትና ከገዢው የብልጽግና ፓርቲ ጋር በመስራት ከጠላት ጋር ተባብረዋል በሚል መሆኑን ሲፒጄ ምንጮቹን ጠቅሶ በመግለጫው አመልክተዋል። እንደ ጠላት ከተፈረጀ ማንኛውም አካል ጋር አብሮ መስራት የሚል ክስ እስከ ዕድሜ ልክ እስራት ወይም እስከ ሞት የሚደርስ ቅጣት እንደሚያስከትል የጋዜጠኞቹ ተሟጋጅ ተቋም ጠቁመዋል። ትግራይ ውስጥ የሚሰሩ ጋዜጠኞች የፖለቲካ ዓላማ ላለው ጥቃት ኢላማ እንሆናለን ብለው ሳይሰጉ መኖርና ስራቸውን በነፃነት እንዲያከናውኑ ሊፈቀድላቸው ይገባል ብለዋል። ሲፒጄ አምስቱ ጋዜጠኞች የታሰሩት በጦርነቱ ወቅት ትግራይ በፌዴራሉ ባለስልጣናት ቁጥጥር ስር በነበረች ጊዜ ሰርተዋል ለተባለው ስራ መሆኑን ሁለት የሲፒጄ የጊዜ ምንጮች መግለጻቸውን መግለጫው የጠቀሰው ኤኤፍፒ ዘግቧል። ኤኤፍፒ የህወሓት ቃል አቀባይን ምላሽ በስልክ ለማግኘት ያደረገው ሙከራ አለመሳካቱን አስታውቋል። የኢትዮጵያ ባለስልጣናት አስከፊ የምግብ እጥረት ባለበት ትግራይ ክልል የኤሌክትሪክ፣ የግንኙነት፣ የባንክና የሌሎች መሰረታዊ አገልግሎቶች ማቋረጥን እንዲያቆሙም ሲፒጄ አክሎ አሳስቧል። በማሊ የተባበሩት መንግስታት ድርጅት ልዑክ ቃል አቀባይ ኦሊቨር ሳልጌዶ በሰባ ሁለት ሰዓት ውስጥ አገሪቱን ለቀው እንዲወጡ ወታደራዊ መንግስት አዘዘ። ትዕዛዙ የተሰጠው ቃል አቀባዩ የተባበሩት መንግስታት ድርጅት ተጠባባቂ ጦርን ለመርዳት 49 የአይቬሪኮስት ወታደሮች ማሊ መግባታቸውን በሚመለከት የማሊ መንግስት ቀደም ብሎ መረጃ ደርሶታል ሲሉ ትዊት ማድረጋቸው እንደሆነ ተገልጿል። ወታደሮቹ የተያዙት ባለፈው ሐምሌ ሶስት ባማኮ አውሮፕላን ማረፊያ እንደደረሱ መሆኑ ተመልክቷል። ሳልጌዶ የተባረሩት አላግባብ ያልሆነ መልእክት በማስፈራቸው ነው ሲል የማሊ የውጭ ጉዳይ ሚኒስትር በማህበራዊ ገጹ ላይ ጽፏል። የማሊ መንግስት ወታደሮቹን መግባት አስቀድሞ እንደማያውቅ አመልክቷል። ይሁን እንጂ መንግስት ወታደሮቹ በተያያዙበት ማግስት ሐምሌ አራት ባወጣው መግለጫ ቅጥረኛ ተዋጊዎች ሲል የጠራቸው ወታደሮች ወደ ማሊ የተላኩት የማሊ ደህንነት እንደገና የተዋቀረበትን መሠረትና ጸጥታ ለማናጋት ነው ብለዋል። ሳልጌዶ ባሰፈሩት ትዊት ወታደሮቹ ለአንደኛው የመንግስታቱ ተጠባባቂ ጦር ክፍል የሎጂስቲክ ድጋፍ ለመስጠት የመጡ እንጂ በማሊ የተባበሩት መንግስታት ድርጅት ተጠባባቂ ኃይል ሚኒሱማ አካልነታቸው አልነበረም ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ሁለቱ ዋና ዋና ፓርቲዎች እንደ ራሴዎች በምርጫ ድምፅ አቆጣጠር ህግ ላይ ለውጥ እንዲኖር የሚያስችል ስምምነት ላይ መድረሳቸውን ትናንት አስታውቀዋል። የፕሬዝደንታዊ ምርጫዎች ውጤት የሚያረጋግጠው ህግ የወጣው ከ150 ዓመታት በፊት ከእርስ በርስ ጦርነቱ በፊት እንደነበር ተነግሯል። የህግ ረቂቁ ለውጥ ሀሳብ የመጣው ባለፈው የ2013 ዓ ም ጥቅምት መጨረሻ ላይ የተካሄደውን ምርጫ ውጤት ለመቀልበስ በወቅቱ ፕሬዚደንት የነበሩት ዶናልድ ትራምፕ አድርገውታል በተባለው ጥረትና ታህሳስ 28 2013 ዓ ም በምክር ቤቱ ላይ በተፈጸመው ጥቃትና እውከት ላይ ከፍተኛ ምርመራ እየተካሄደ ባለበት ወቅት መሆኑ ነው። ትናንት የቀረበው ጥናት ሁለት ገጽታ ያለውና ምርጫ የሚያስፈጽሙ የክፍለ ግዛቶችና የአካባቢ የምርጫ ባለስልጣናትን ደህንነት የሚያጠናክር አንቀጽ የተካተተበት መሆኑ ተዘግበዋል። የጣሊያን ጠቅላይ ሚኒስትር ማሪ ድራጊ የተከፋፈለ መንግስታቸውን ወደ አንድነት ለማምጣት ያደረጉት ጥረት ባለመሳካቱ ስልጣን መልቀቃቸውን ዛሬ አስታውቀዋል። የፕሬዝደንት ሴርጂዮ ማታሬላ ጽህፈት ቤት የጠቅላይ ሚኒስትሩን መልቀቂያ መቀበሉን አስታውቀዋል። ይሁን እንጂ አዲስ ጠቅላይ ሚኒስትር እስኪተካ ድረስ በሞግዚትነት እንዲቆዩ ፕሬዝደንቱ መጠየቃቸው ተገልጸዋል። በዚህም ምክንያት ጣሊያን ለሚቀጥለው ዓመት የታቀደውን የፓርላማ ምርጫ ጊዜ ሳትጠብቅ በሚቀጥሉት ወራት ውስጥ ምርጫ ልታካሄድ እንደምትችል ተሰምተዋል። ሩሲያ በኖርድ ስትሪም የጋዝ ማስተላለፊያ ወደ አውሮፓ የምትልከውን የተፈጥሮ ጋዝ ዛሬ እንደገና ጀመረች። መስመሩ ላለፉት አስር ቀናት በጥገና አገልግሎት ተቋርጦ መቆየቱ ተነግሯል። የጋዙ ፍሰት ሳይቋረጥ በፊት ወደነበረበት አቅሙ አርባ ከመቶ አቅርቦት ተመልሶ መድረሱን የጀርመን የኢንጂነር ተቆጣጣሪ ክላውስ ሙለር ባወጡት ትዊት አስታውቀዋል። አቅርቦቱ የቀነሰው ካናዳ ውስጥ ጥገና ላይ የነበረው መክፊያ መሳሪያ ስላልደረሰ መሆኑን የሩሲያ መንግስት ተቋም ጋዝ ፕሮም ገልጸዋል። ጋዝ ፕሮም የአቅርቦት ግዴታውን እንደሚወጣ ፕሬዚደንት ቭላድሚር ፑቲን ገልጸው በዚህ ወር መጨረሻ ሌላኛው ተርባይን ለጥገና ሲቆም ፍሰቱ እንደገና ሊቀንስ እንደሚችል አሳስበዋል። ምዕራባውያን በዩክሬን ወረራ ምክንያት ለሚያሳድሩባት ጫና ምላሽ ለመስጠት ሩሲያ የነዳጅ አቅርቦቱን ልትቆጣጠር እንደምትችል የአውሮፓ ህብረት መሪዎች አስጠንቅቀዋል። የነዳጅ አቅርቦቱን ልትቆርጥ እንደምትችል የአውሮፓ ህብረት መሪዎች አስጠንቅቀዋል። አባል አገሮቹ የጋዝ አጠቃቀማቸውን እንዲቀንሱና ሌሎች አማራጮችን እየተጠቀሙ ያላቸውን ክምችት ለመጪው ክረምት እንዲቆጥቡ የአውሮፓ ህብረት ጠይቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሐምሌ 14 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝ ነው የመጀመሪያ ዘገባችን ይውሰዳችሁ። ሱዳንና ኢትዮጵያን የሚያገናኘው መንገድ ተከፈተ። በግጭት ምክንያት ለ25 ቀናት ዝግ ሆኖ የቆየው ሱዳንና ኢትዮጵያን በንግድ የሚያገናኘው ገላባት መተማ ዮሐንስ መንገድ ዛሬ መከፈቱን የምዕራብ ጎንደር ዋና አስተዳዳሪና የአካባቢው ነዋሪዎች ገለጹ። የሱዳን መንግስት መንገዱን ከሶስት ቀናት በፊት መክፈቱን ማስታወቁን የገለጹት የምዕራብ ጎንደር ዞን አስተዳዳሪ ቢክስ ወርቄ በኢትዮጵያ በኩል ደግሞ ዛሬ መከፈቱን ተናግረዋል። የመንገዱን መከፈት በሁለቱ አገራት መካከል ያለውን ሰላማዊ ግንኙነት እንደሚያጠናክር እና በንግድ እንቅስቃሴውም ጠቃሚ የሆነ አስተዋጽኦ እንደሚኖረው ተናግረዋል። ዘገባው የአስቴር ምስጋናው ነው። እንደሚከተለው ታቀርበዋለች። በባቄላና ቡና ንግድ እንደተሰማራ የሚናገረውና ሱዳን ገላባት የሚኖረው ሱዳናዊ ይማም ኦመር መንገዱ በመከፈቱ ደስታቸውን ከገለጹት የአካባቢው ነዋሪዎች አንዱ ነው። በጣም ደስታ ነው የተሰማን ዛሬ የኢትዮጵያ ሕዝብና የሱዳን ሕዝብ ዛሬ ስራህን ጀምረሃል በቤት

የኢትዮጵያና የሱዳን ዜግነት ያላቸውን ነጋዴዎች በቋንቋቸው እንዲገበያዩ የማስተርጎም ስራ እንደሚሰራ የተናገረው ገላጋይ ውበት ዛሬ ለ20 ቀናት ያህል ቆመው የነበሩ ነዳጅ ጫኝና ሌሎች መኪኖች ወደ ሱዳን መስመር ሲገቡ መመልከቱን ተናግረዋል። አሁን በመከፈቱ ግን ሁላችንም ያው ደስተኛ ነን። የሱዳንና የኢትዮጵያ ሕዝቦች ሲገናኙ ንትን እያሉ የተላቀሱ ነው የተገናኙት። ማለት ብዙ ጊዜ የተለያየ ሰው እንደቆዩ እንደተከፈተ የጋዝ ከሱዳን ወደ ኢትዮጵያ የሚሄዱ ከዚህ ቁሞ የጦር መኪኖች ወደ ውስጥ ገብተዋል። ከዚህም ባህር ዛፍች ነው ወደ ውስጥ የሚገቡ። ያው እንትን የጉምሩክ ስነ ስርዓቱን እንትን ብለው እየተዘጋጁ ነው ያሉ ለመሻገር ማለት ነው። ወዴት ነው የሚሻገሩት? ወደ ገላባት ሊሻገሩ ነው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ሰኔ 21 ቀን በወረዳው በአብድራፊ ከተማ አስተዳደርና በምዕራብ አርማጭሆ በኩል ባሉ የድንበር አዋሳኝ አካባቢዎች የተከሰተውን የድንበር ግጭት ተከትሎ የገላባት መተማ ዮሐንስ መስመር መዘጋቱን አስታውሰዋል። ከ25 ቀናት በኋላ ዛሬ መንገዱ መከፈቱን ተናግረዋል። ቀደም ብሎ የተከፈተው በሱዳን በኩል ያለው የመንገዱ ክፍል መሆኑንም አብራርተዋል። በሱዳን ወታደራዊ መንግስት በኩል መስመሩን በተደጋጋሚ ሲዘጋ ሲከፈትም ቆይቷል። በዚህ በግል አልኳ አካባቢ በአሴር አካባቢ ያሻግረው በመተኮሳቸው ምክንያት ያንን ምክንያት አድርገው ይህንንም መስመር በሱዳን በኩል እንዲዘጋ ወስነው በሩ ዘግተውት ቆይተዋል ይሁን እንጂ የሁለቱ ሀገራት መሪዎች ናይሮቢ ላይ በተደረገ ስምምነት ያለው ውጥረት ረግቦ አሁን ደግሞ በዚህ በዛሬው ለት ኦፊሻሊ መስመሩ ተከፍቶ እንቅስቃሴ ጀምሯል። አሁንም ሲከፍቱ ለዚህ እንቅስቃሴ ጀምሯል። በአካባቢው ማህበረሰብ የሚፈጥረው የገበያ ትስስ እና ደስታ ከፍተኛ ባሉ ያለው ያው መከፋቱን ተከትሎ ከፍተኛ የነጋጅ ጫኑ መኪኖችም ከወደኛም የተለያዩ እንጨትም ምንም የጫኑ መኪኖች እንቅስቃሴ ጀምረዋል ማለት ነው። በሁለቱ ሀገራት ድንበር አካባቢ የሚታየው የጸጥታ ሁኔታ መሻሻል በመሪዎች መካከል የተካሄደውን ውይይት ተከትሎ የመጣ ነው። ጠቅላይ ሚኒስትር አብይ አህመድ ከሰላሳ ዘጠነኛው የኢጋድ የመሪዎች ጉባኤ ጎን ለጎን ከሱዳን የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተናል ጄኔራል አብዱልፈታህ አልቡሃርን ጋር በናይሮቢ መወያየታቸው ይታወሳል። የመሪዎቹን ውይይት የተከታተሉት የጠቅላይ ሚኒስትር ዶክተር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ለሀገር ውስጥ የመገናኛ ብዙሃን እንደገለጹት መሪዎቹ የሁለቱን ሀገራት የቆየ ወዳጅነት ማጠናከር እንደሚገባ ተስማምተዋል። ከድንበር ጋር ተያይዞ የሚነሱ ችግሮችን የአፍሪካ ህብረትን ጨምሮ የዓለም አቀፍ ተቋማትን ባሳተፈ መልኩ በመፍታት የሁለቱን ሀገራት መተማመንን ማጠናከር እንደሚገባ የኢትዮጵያና የሱዳን መሪዎች መስማማታቸውንም አምባሳደር ሬድዋን ተናግረዋል። ይህን ስራ ሊያሳልጥ የሚችል ኮሚቴ መቋቋም እንዳለበትም መሪዎቹ መነጋገራቸውንም ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ እና የሱዳኑ የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተነር ጄኔራል አብዱልፈታህ አልቡርሃንን ከውይይቱ በኋላ በሰጡት መግለጫ ተመሳሳይ የሰላም ሀሳብ ማንጸባረቃቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ጎንደር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል በአማራ ተወላጆች ላይ የተፈጸመው ና አሰቃቂ ብሎ የገለጸው ግድያ እንዲመረመር ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። ከአራት መቶ በላይ የአማራ ተወላጅ ሲቪሎች ባለፈው ወር በኦሮሚያ ክልል የተገደሉበት ሁኔታ እንዲመረመር አምነስቲ ኢንተርናሽናል የጠየቀው ዛሬ ባወጣው መግለጫ ነው። ድርጅቱ ጥሪውን ያቀረበው ድርጊቱን የፈጸሙት በክልሉ የሚገኙና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ መንግስት በአሸባሪነት የፈረጃቸውና ሸኔ ብሎ የሚገልጻቸው ታጣቂ ቡድኖች መሆናቸውን ገልጿል። ይህንንም ያገኘው ከአካባቢው ነዋሪዎች ና የአይን ማኞች መሆኑንም አስፍሯል። ኤኤፍፒ የዜናው ወኪል ይህን በተመለከተ ያጠናቀረውን ዘገባ የመግለጫውን ፍሬ ሐሳብ ጨምቆ የላከው እንግዱ ወልዴ እንደሚከተለው ያቀርበዋል። ሁከት እየተባባሰ በመጣበት የምዕራብ ወለጋ አካባቢ ሰኔ 11 ቀን በአማራ ተወላጆች ላይ ለተፈጸመው ጭፍጨፋ መንግስት ሸኔ ብሎ የሚጠራውና ራሱን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚገልጸውን ቡድን ተጠያቂ ሲያደርግ፣ ታጣቂው በበኩሉ ከመንግስት ጋር ያበሩ ሚሊሻዎችን ተጠያቂ ያደርጋል። አምነስቲ ኢንተርናሽናል ያነጋግራቸው ዘጠኝ የአይን እማኞች እንደሚሉት የኦሮሞ ነጻነት ሰራዊት በቶሌ ቀበሌ ላይ ጥቃት መሰንዘር የጀመረው ከጠዋቱ ሶስት ሰዓት ጀምሮ ነበር። ገና የመጀመሪያው ጥይት እንደተተኮሰ ነዋሪዎቹ ለአካባቢው ባለስልጣናት ቢያሳውቁም የመንግሥት ኃይሎች የደረሱት ጥቃቱ ከተጠናቀቀ ከሰዓታት በኋላ መሆኑን እማኞቹ ለአምነስቲ ተናግረዋል። አጥቂዎቹ የአማራ ተወላጆችን በጅምላ እንደጨፈጨፉ ንብረት እንደዘረፉና ቤቶችን እንዳቃጠሉ ተናግረዋል። የሰብአዊ መብት ድርጅቱ ይህንን ድርጊት በሳተላይት ምስሎች ማረጋገጡን ገልጿል። ምስሎቹ እሳት በአካባቢው እንደነበር ያሳያሉ ብሏል አምነስቲ ዲፕሮስ ሙቼና የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ኃላፊ ሲሆኑ፣ ይህ በቶሌ በተጠርጣሪው ኦሮሞ ነጻነት ሰራዊት የተፈጸመው ሰቅጣጭ ግድያ ፈጻሚዎቹ ለሰው ሕይወት ግድ እንደሌላቸው ማሳያ ነው። ይህ የሴቶችንና የህጻናትን ህይወት የቀጠፈ ጭካኔ የተሞላበት ጭፍጨፋ በገለልተኛ ወገን በሚገባ መመርመር አለበት ብለዋል። የአምነስቲ መግለጫ የወጣው ባለፈው ወር የተመድ የሰብአዊ መብት ኮሚሽነር ሚሼል ባችሌት የኢትዮጵያ መንግስት በቶሎ የተፈጸመውን ግድያ በተመለከተ ፈጣን፣ ገለልተኛና ጥልቀት ያለው ምርመራ እንዲያደርግ ጥሪ ማድረጋቸውን ተከትሎ ነው። የስልሳ አራት አመቱ ሁሴን ለአምነስቲ እንደተናገረው 22 ልጆቹና የልጅ ልጆቹን በጥቃቱ ተነጥቋል። በአንድ ቦታ ብቻ አርባ ሁለት ሰዎች ገደሉ። ከእነዚህ ውስጥ አንድ ወንድ አዋቂ ብቻ ነው የነበረው፣ ሌሎቹ ሴቶችና ሕጻናት ናቸው ብለዋል ሁሴን። ሌላኛው የአይን እማኝ ደግሞ የአንድ ጎረቤቴን ቤት ቤተሰቡ፣ ልጆቹና የልጅ ልጆቹ ውስጡ እያሉ በእሳት አጋይተውታል። አንዷ የሰባት ወር እርጉዝ ስትሆን ከሁለት ልጆቿ ጋር ነበረች። ከሰል እስኪሆኑ ስለ ተቃጠሉ እዛው ግቢ ውስጥ ቀበር ናቸው ሲሉ ለአምነስቲ ተናግረዋል። የአይን ማኞቹን ከበቀል ለመከላከል አምነስቲ እውነተኛ ስማቸውን በሚስጥር ይዟል። የሟቾቹን ቁጥር በተመለከተ እስካሁን ኦፊሴላዊ ቁጥር ባይቀመጥም የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለኔ ስዩም ባለፈው ወር በሰጡት መግለጫ 338 ሰለባዎች መለየታቸውን ተናግረዋል። አንድ የአካባቢው ባለሥልጣን ቢያንስ 450 ሰዎች መገደላቸውን ለአምነስቲ ተናግረዋል። የአይን ማኞቹ እንዳሉት አጥቂዎቹ በለበሱት መለዮ በተሰሩት ረጅም ሹሩባና በሚጠቀሙት የኦሮሞኛ ቋንቋ መሠረት የኦሮሞ ነጻነት ሰራዊት አባል መሆናቸውን መለየት እንደቻሉ ተናግረዋል። አጥቂዎቹ በተጨማሪም ቤቶችን ሲያቃጥሉ ከብቶችን፣ ገንዘብና ሌሎች ንብረቶችን ከመንደርተኛው ዘርፈዋል። ባለስልጣናት መንገድ በመዘጋቱ መድረስ አልቻልንም ማለታቸውን የአምነስቲ መግለጫ ጠቅሷል። ባለስልጣናት በተጨማሪም በአማራ ተወላጆች ላይ ለተፈጸሙት በርካታ ጥቃቶች ሸኔ ብለው የሚጠሩት የኦሮሞ ነጻነት ሰራዊትን ተጠያቂ ያደርጋሉ። ከ2010 ጀምሮ ከፌዴራል መንግስቱ ጋር ሲዋጋ የሰነበተው የኦሮሞ ነጻነት ሰራዊት በሰሜን ኢትዮጵያ ከመንግስትና ሌሎች ኃይሎች ጋር ጦርነት ውስጥ ከነበረው ህወሓት ጋር ባለፈው ዓመት የትግል አጋርነት በማወጁ ትኩረት አግኝተዋል። ኤፍፒ የዜና ወኪል ለላከው ዘገባ እንግዳ ወልደነኝ ከአሌክዛንድሪያ ቨርጂኒያ። ከኦሮሚያ ክልል ዜና ጋር በተያያዘ ወይም ከዚህ ከኦሮሚያ ክልል ዜና ሳንወጣ በመንግስት በኦሮሚያ ክልል ውስጥ እየታየ ያለውን የጸጥታ ችግር ለመፍታት አስፈላጊውን እርምጃ እንዲወስድ የኦሮሚያ ክልል ምክር ቤት ወይም ጨፌ ኦሮሚያ በሚል የሚታወቀው ምክር ቤት አባላት ጠየቁ። የጨፌ ኦሮሚያ ምክር ቤት በማካሄድ ላይ የሚገኘው የስድስተኛው የስራ ዘመን ስብሰባው ላይ አቤቱታ ያቀረቡት የምክር ቤቱ አባላት በክልሉ የሰው ህይወት እየጠፋ መሆኑንም ተናግረዋል። ከቄለም ወለጋ እንደመጡ የተናገሩ ተወካይ በዞኑ ከአንድ መቶ በላይ የመንግስት ሰራተኞች በጸጥታ ችግር ህይወታቸው ማለፉን ሲናገሩ፣ ከምዕራብ ወለጋ የመጡ ተወካይ ደግሞ ባለፉት አመታት ከአንድ ሺ በላይ ሰዎች በዞኑ መገደላቸውን አብራርተዋል። ከአንድ ሺ ሰዎች በላይ ያሉት በምን ያህል ጊዜ እንደሆነ አልጠቀሱም። ዘገባው ወይም ስብሰባው የተላለፈው በኦቤን ሚዲያ ሲሆን ጋዜጠኞች እንዲገቡ አልተፈቀደላቸውም እና ዘጋቢያችን ከኦቤን ሚዲያ ላይ ያጠናቀረውን ዘገባ ነው ለዛሬ ያደረሰን። በዚሁ ስብሰባም ላይ ፕሬዚዳንት የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ለጨፌ አባላት ምላሽ በሰጡበት ወቅትም ክልሉን ሰላም እየነሱ ያሉት የኦሮሞ ሕዝብ በእጁ ያገኘውን ድል ለመንጠቅ ነው እያሉ ያሏቸውን ኃይሎች ተጠያቂ አድርገዋል። ለዚህም የክልሉን የጸጥታ ኃይል ማጠናከርና ሌሎች እርምጃዎችንም መውሰድ እንደሚያስፈልግ ገልጸዋል። ታጣቂዎቹን በተመለከተም አሁን በሰላም በሀገር ሽማግሌዎች አማካኝነት እንዲገቡ አሳስበዋል። አድማጮች የ ታጣቂዎች ሲሉ የጠሯቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ የኢትዮጵያ መንግስት በህዝብ ተወካዮች ምክር ቤት በአሸባሪነት የፈረጃቸውና ሸኔ ያሉ የሚጠራቸው ታጣቂ እዚህ ዩናይትድ ስቴትስ ውስጥ የሚገኙ ቃል አቀባያቸው አቶ ኦዳ ተርቢ በሰብአዊ ወይም በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን በተመለከተ በተደጋጋሚ ከአሜሪካ ድምጽ ተጠይቀው ጉዳያቸው ወይም ውጊያ እያደረጉ ያሉት ከመንግስት ኃይሎች ጋር እንጂ በሰላማዊ ሰዎች ላይ ጥቃት እንደማያደርሱ በተደጋጋሚ መግለጻቸው ይታወሳል። ጥቃት የደረሰባቸውንና በተለያየ ጊዜ የምናናገራቸው ነዋሪዎች ደግሞ ሲናገሩ ጥቃቱን የሚፈጽሙባቸው የ ሸኔ ብለው የጠሯቸው አባላት እንደሆኑ ሲናገሩ ይደመጣል። የዛሬውን የጨፌ ኦሮሚያ ስብሰባ ትላንትም የተካሄደውን ወደ አማርኛ መልሶና ጨምቆ ገልሞ ዳዊት እንደሚከተለው አሰናድቶታል። ከትላንት ጀምሮ የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ መደበኛ ስብሰባውን በምስራቅ ሸዋ ዞን አዳማ ገልመባገዳ በመካከል ላይ ይገኛል። የክልሉ ፕሬዚዳንት የስድስት ወር የስራ ሪፖርት ካቀረቡ በኋላ የክልሉ የሕዝብ ተወካዮች በጸጥታ ዙሪያ በኦሮሚያ እየታየ ላለው ሁኔታ የክልሉ መንግስት መፍትሄ ምንድን ነው ሲሉ ጥያቄያቸውን አቅርበዋል። አቶ ገመቺስ ደበላ ከምዕራብ ወለጋ የመጡ የጨፌ አባል ናቸው። ጨፌን ቤኩ ቀቡ ቤከሙ ጨፌው እንዲሁም ሀገርም ማወቅ አለበት ብዬ የማነሳው ሀሳብ በዞናችን እየተንቀሳቀሰ ያለው የብሔር ብሔረሰቦች ጠላት ነው። የአማራ ጠላት ብቻ አይደለም። ቤጊ ውስጥ በአንድ ቀን ሀያ ስምንት የመንግሥት ሠራተኞች ተገድለዋል። ከነዋሪዎቹ ጋር ሰማንያ ሦስት ናቸው። በአንድ ቀን የቀበር ነው። በማንነታቸው ወይም በአማራነታቸው ሳይሆኑ ይህ ሀገር መቀጠል አለበት ስላሉ ብቻ ነው የተገደሉት። እንደ ምዕራብ ወለጋ 1105 ሰዎች ተገልለዋል። እኚህ ሁሉም ኦሮሞ ናቸው። ይህ ብቻ አይደለም። ከሶስት ቢሊዮን ብር በላይ የሚያወጣ ንብረት በዞናችን በዚሁ በጸጥታ ችግር ወድመዋል። እናም የህዝቡ አንደኛ ሁለተኛና ሶስተኛ ጥያቄ የደህንነት ጥያቄ ነው። ወይዘሮ ጫልቱም ከቀለም ወለጋ የመጡ ሌላ የጨፌ አባል ናቸው። አጄቻን የሮ ገጌፈሙ አጄቻን ኩን በዞናችን ግድያዎች ሲከሰቱ ብሔርን ያነጣጠረ ነው የተባለው አንድምታ ዞናችንም የሚገልጽ አይደለም። ከጸጥታ ጋር ተያይዞ ልክ የምዕራብ ወለጋ ተወካይ እንዳነሱት በዞናችንም ከመቶ በላይ የመንግስት ሰራተኞች በዚሁ የጸጥታ ችግር ተገለዋል። ያ ብቻ አይደለም። ህጻናትም በማያውቁት ነገር የዚሁ ግድያ ሰለባ ሆነዋል። መንግስት ይህንን መፍትሄ ለመስጠት እየሄድበት ያለው ነገር ምን እንደሆነ የክልሉ ፕሬዚዳንት ምላሽ ቢሰጡን ጥሩ ነው። በደንቢዶሎ የተሰራው የአውሮፕላን ማረፊያ በፀጥታ ምክንያት አገልግሎት እየሰጠ አይደለም። ስለዚህ ምን የታሰበ ነገር አለ? ሌላው ደግሞ ዞናችን የደም ባንክ የለውም። ስለዚህ ድጋፍ የምናገኘው ከነቀምት ነው። ቅርብ ጊዜ ደግሞ በፀጥታ ችግር ከነቀምት ወደ ዞናችን የሚመጡ ባለሙያዎች መምጣት አቁመዋል። በዚህም ምክንያት በህግ ማስከበር ላይ የተጎዱትን እንዲሁ እንዲሁም በወሊድ ደም የፈሰሳቸው እናቶች በደም እጦት ሞተዋል። ስለዚህ ለእነዚህ ችግሮች ምን መፍትሄ ታስቧል። ከሰሜን ሸዋ የመጡት የጨፌ አባል አቶ ጀቤሳ ሙላቱ በኦሮሚያ ያለው የጸጥታ ችግር ለበርካታ ጊዜ አብረን ቆይተዋል ካሉ በኋላ ከወትሮ እርምጃዎች ውጭ መንግስት ያስበው ነገር ካለው ይፋ እንዲያደርግ ሲሉ ጠይቀዋል። አባላቱ በክልሉ በሰላም መደፍረስ ተጠያቂ ያደረጉት መንግስት ሸኔ የሚላቸውንና ራሳቸውን የኦሮሞ ነፃነት ሰራዊት የሚሉትን አካላት ነው። የክልሉ ፕሬዝደንት አቶ ሽመልስ አብዲሳም ለአባላቶቹ ምላሽ ሲሰጡ ክልሉን ሰላም እየነሱ ያሉት የኦሮሞ ሕዝብ አገኘ ያሉትን ድል ከእጁ ለመንጠቅ የሚጥሩ አካላት ናቸው ብለዋል። ለዚህም መፍትሄ ያሉትን ሀሳብ ሲያብራሩ ቶኮፋፊኒ ድራ ኦገንስ ሲያሳ ሁንዱምቱ ቅንዳዬ አንደኛ የፖለቲካ አመራሩ ተደራጅቶ ሕዝቡን ማስተባበር መቻል አለበት። ይህ ባለፉት ዓመታት ትልቅ ችግር ነበረበት። ምክንያቱም አዲስ ፓርቲ ስላዋቀርን ፓርቲው ላይ ቀድሞ ሲካሄድ የነበረውን የስም ማጥፋት ዘመቻ የምታውቁት ነው። ስለዚህ የፖለቲካው አደረጃጀት ሊሰራበት ይገባል። ሁለተኛው ህዝባችን ነው። ሕዝባችን መስዋዕትነት ሲከፍል ነበረ፣ አሁንም እየከፈለ ነው ያለው። ነገር ግን አሁንም መንቃት አለበት፣ ጋቸነ ስርናንም መደገፍ አለበት። በዚህም ረገድ በርካታ ውጤት ተመዝግበዋል። ይህ የሚቀጥል ነው የሚሆነው። ሶስተኛው የጸጥታ መዋቅሩን ማደራጀት ነው። የፌዴራልና የክልል የጸጥታ ኃይሎች አሁንም ዋጋ እየከፈሉ ናቸው፣ ጠላትን እያዳከሙ ናቸው። ይህን ሶስቱን በማቀናጀት ከሰራን አስተማማኝ ደህንነት በክልላችን ልናሰፍር እንችላለን። ፕሬዚደንት ሽመልስ የኦሮሞ ነጻነት ሰራዊት በሚራሳቸውን የሚጠሩ መንግስት ሸኔ እያለ የሚጠራቸው ተዋጊዎች በሰላም ለአባ ገዳዎች እና ለሽማግሌዎች እጅ እንዲሰጡም አሳስበዋል። ኦፕሬሽን ጭማ ገጌሳ በሽማግሌዎች አማካኝነት ወደ አካባቢያችሁ በሰላም መመለስ የምትፈልጉ ልጆች አሁንም እንድትገቡ ላለው ይህ መንገድ የጥፋት መንገድ ነው። አለበለዚያ ከባድ እርምጃ ነው የሚጠብቃችሁ። በእነሱ ደም ውጭ ሀገር ንብረት የምታከማችሁ አዲስ አበባ ዙሪያ ቤት የምትገነቡ እናውቃችኋለን። በእስካሁኑ የሀገር ሽማግሌዎች በሺዎች የሚቆጠሩ ልጆችን አስገብተዋል። አሁንም አስገቡ እነዚህን ልጆች። የኦሮሚያ ክልል መንግስት ሰላም ነው የሚፈልገው። አቶ ለሚገመችው የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ ናቸው። አሁንም በኦሮሚያ ክልል ላለው የጸጥታ ችግር የክልሉ ፕሬዚደንት ያሉት ሳይሆን የፖለቲካ ድርድር ያስፈልጋል ሲሉ ተናግረዋል። እኛ እንደ ኦሮሞ ነፃነት ግንባር ኦነግ የመጣውን አሁን ያለው የሀገሪቱ ችግር እንደዚሁም ያ ዜጎች ሰላምና ደህንነትን በተመለከተ እንደ ድርጅት ሁለት አንፋር ነገርን ነው የምንለው። አሁን አንደኛ የኦሮሚያ ብሔራዊ ክልላዊ ሽግግር መንግስቱን ኦን እንዲሆና መፍትሄ ነው የኦሮሚያ ላይ ላሉ ችግሮች ለ ሰላምና ማረጋጋት ለማምጣት መፍትሄ ነው የምንለው አንደኛ ነው። ሌላኛው ደግሞ ሁሉንም ያማከለ ሁሉንም ያሳተፈ ፖለቲካ ምክክሩ መፍትሄ ነው ብለን ነው የምናምነው እንጂ አሁንም ወደፊት ለሌላ ጸጥታ አድራጅቶ ለሌላ መቀመቅ ማንወጣበት ችግር እንዳያስከትል አሁንም እየሰራንበት ያለንበት ሁኔታ ነው። በትላንትናው የፕሬዝደንት ሽመልስ ምላሽ ላይ አሁንም በመንግስት ሸኔ የሚላቸውና ራሳቸውን ደግሞ በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ኃይላት በሰላም ለአባገዳዎችና ለሀገር ሽማግሌዎች እጃቸውን እንዲሰጡ የሚል ጥሪ አቅርበዋልና ይህንን ድርጅቱ እንዴት ይመለከታል? ድርጅታችን አሁንም ያነሳውትና ሌሎችም አመራሮቻችን ሲያነሱ የነበረ ይህ ታጥቆ ያለ ራሱን ችሎ የሚንቀሳቀስ የራሱ የሆነ አደራየት ያለው እኛም እንዳንድ ህዝብ የምንሰማ ነገር ሆኖ ሳለ እኛ የሰላም ጥሪ የኦሮሞ ነጻነት ሰራዊትም ጋር ይሁን ሌሎችም ባለድርሻ አካላት የሰላም ያለ ከመጣ እኛ የሰላም ያለ ስንል ስለነበረ የኦሮሞ ነጻነት ግንባር ሆነግ ባለው ስትራቴጂ ማለትም በሰላማዊ ትግሉን በትግሉ የሚሰራበት ነገር ነው የሚሆነው። እኛ እነሱ በምን እንዴት በምን መልኩ ነው ይሄ ምን ጥሪ ያደረጉት፣ እኛ ድርጅት የምናውቀው ነገር የለም። የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊው አቶ ለሚ ገመችው ከመንግስትም ሆነ ከሌላ አካል ስለ ክልሉ ጸጥታና ፖለቲካ ችግር መፍትሄ ያናገራቸው አካል አለመኖሩን ገልጸው አሁንም የድርጅቱ ንብረቶችና ቢሮው በጸጥታ ኃይል መቀማቱን እንዲሁም ባልደረቦቻቸው ያለ ፍርድ ቤት ትእዛዝ ውጭ ታስረው ስላሉ የመፍትሄ አካል ሊሆኑ እንዳልቻሉ ገልጸዋል። የኦሮሞ ነጻነት ሰራዊት በሚል በኦሮሚያ አካባቢዎች የሚንቀሳቀሱትና የኢትዮጵያ መንግስት ኦነግ ሸኔ ሲል በሽብርተኝነት የፈረጃቸው አካላት በተለያዩ ጊዜያት ከግድያው ጋር ተያይዘው የሚቀርብባቸውን ክስ በማጣጣል እርምጃቸውም ሰላማዊ ሰዎችን ኢላማ እንደማያደርግ ይናገራሉ። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ። ወደ ተከታዩ ዘገባችን እንወስዳችሁ። በዓለም ዙሪያ በሚሊዮኖች የሚቆጠሩ ስደተኞችና ፍልሰተኞች በቂ የጤና አገልግሎት ባለማግኘት የሚሰቃዩ መሆናቸውን አንድ አዲስ ጥናት አመለከተ። ስደተኞችና ፍልሰተኞች በተጠለሉባቸው ማህበረሰቦች ያሉት የጤና አገልግሎቶች በሚገባ ተደራሽ ባለመሆናቸውም በየቀኑ የሚገጥሟቸውን የጤና ችግሮችና ፈታኝ ሁኔታዎች ጥናቱ አጉልቶ አሳይቷል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ነው። ቆንጅት ታየ እንደሚከተለው ታቀርበዋለች። የዓለም የጤና ድርጅት በስደተኞችና በፍልሰተኞች ጤና ላይ ያተኮረውን የመጀመሪያው የሆነውን ሪፖርት አውጥቷል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ስለ ችግሩ ማስጠንቀቂያ መልእክት የያዘ ቁልፍ ሪፖርት ሲሉ ገልጸውታል። ሪፖርቱ በጤና ረገድ በስደተኞቹና በፍልሰተኞቹ እንዲሁም በተጠለሉባቸው ሀገሮች ማህበረሰቦች መካከል ያለውን ልዩነት የሚያሳይ መሆኑንም አመልክተዋል። Many migrant workers are engaged in the so-called 3D jobs ለምሳሌም ያህል ብዙዎቹ ፍልሰተኞች የሚሰሩት እነኚህ በእንግሊዝኛው ምህጻረ ቃል 3D የሚባሉትን ጽዳት የጎደላቸው ወይም ቆሻሻ፣ አደገኛና አድካሚ የስራ አይነቶች ነው። የሚሰሩትም በቂ የማህበራዊና የጤና ጥበቃ አገልግሎት በማያገኙበት ሁኔታ ውስጥ ነው። በዓለም አቀፍ ግምገማዎችና በጤና ጉዳይ የሚጠናቀሩ መረጃዎች ውስጥ ስደተኞችና ፍልሰተኞች ፈጽሞ ሊባል በሚችል ደረጃ አይካተቱም። ይህ በመሆኑም የጤና ስርዓቶችና አገልግሎቶች በሚዘጋጁበት ጊዜ እነኚህ ተጋላጭ ክፍሎች ታሳቢ አይደረጉም። ዶክተር ቴድሮስ አያይዘውም በዓለም ላይ አንድ ቢሊዮን ስደተኞች ወይም ፍልሰተኞች እንዳሉ ማለትም ከስምንት ሰው አንዱ ስደተኛ ወይም ፍልሰተኛ መሆኑንና ይህ ቁጥርም እየጨመረ መሆኑን ጠቅሰዋል። በግጭቶች መስፋፋት፣ በአየር ንብረት ለውጥ፣ በእኩልነት መዛባት እንዲሁም የኮቪድ-19 ዓለም አቀፍ ወረርሽኝን በመሳሰሉ አጣዳፊ አደጋዎች የተነሳ ከመኖሪያቸው ወደ ሌላ ቦታ የሚንቀሳቀሱ ሰዎች ቁጥር እየጨመረ እንደሚሄድም ነው ያስረዱት። ስደተኞችና ፍልሰተኞች በሚያልፉባቸው ወይም በሚጠለሉባቸው ሀገሮች ብዙውን ጊዜ የጤና ጥበቃ ፍላጎታቸው ችላ እንደሚባል ወይም መፍትሄ ሳይሰጠው እንደሚቀር ዶክተር ቴድሮስ አሳስበዋል። የአገልግሎት ክፍያዎችን ራሳቸው መክፈል አድለውና ያስሩናል ከሀገር ያባርሩናል ብለው መፍራትን የመሳሰሉ ብዙ ችግሮች ያጋጥሟቸዋል። ለስደተኞችና ለፍልሰተኞች የጤና አገልግሎት የሚፈቅዱ የጤና ፖሊሲዎች ያሏቸው ብዙ ሀገሮች አሉ። ነገር ግን ብዙዎች ወይ ደካማ ናቸው ወይም በደንብ ተግባራዊ የሆኑ አይደሉም። አሁን በእንግሊዝ ሀገር የሕክምና ዶክተር የሆኑት አፍጋኒስታናዊ ዋሂድ አሪያን እንደ አውሮፓውያን አቆጣጠር በ1980ዎቹ የመጨረሻ ዓመታት እሳቸውና ቤተሰባቸው ፓኪስታን ውስጥ በስደተኛ ካምፕ ያሳለፉትን ጊዜ ሲያስታውሱ ወባና ቲቢን ጨምሮ ለብዙ በሽታዎች ይጋለጡ እንደነበረ ገልጸዋል። And again, the conditions that we see in refugee camps now in various parts of the world. <laughs> ከአካላዊ ከማህበራዊና ከስነ ልቦናዊ ጉዳት ግን ጥበቃ አልነበረንም። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አርሃኖምም መንግስታትና፣ በስደተኞችና በፍልሰተኞች ጉዳይ ላይ የሚሰሩ ድርጅቶች አንድ ላይ ሆነው የጤና ጥበቃ አገልግሎት እንዲሟላላቸው እንዲያደርጉ ተማጽኗቸውን አቅርበዋል። ድርጅታቸው ያወጣው ሪፖርት የሰዎችን ሁሉ ደህንነት በእኩልነት ቅድሚያ ትኩረቱ ባደረገ መንገድ የጤና ስርዓት መዘርጋት የሚቻልበትን መንገድ የሚጠቁ መሆኑንም አያይዘው አመልክተዋል። አድማጮች የምትከታተሉት የሐሙስ ምሽት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አሁን ደግሞ እስቲ ወደ ኬንያ ምርጫ እንውሰዳችሁ። በኬንያ የሚካሄደው ፕሬዝዳንታዊ ምርጫ ጥቂት ሳምንታት በቀሩት በዚህ ወቅት አንድ አዲስ እጩ ታዋቂነትን እያገኙ መምጣታቸውን የምርጫውን የመጨረሻ ውጤት ባልተገመተ ሁኔታ ሊደመደም እንደሚችል ተንታኞች እየተናገሩ ነው። ጆርጅ ዋጃኮያ የተባሉት እጩ ከፊት እየመሩ ካሉት ሌሎች እጩዎች ራይላ ኦዲንጋና ዊልያም ሮቶ ራቅ ብለው በመከተል ላይ ቢሆኑም የአስተያየት መስጫ ውጤቶች እንደሚያሳዩት ተወዳዳሪው ሀሽሽን ህጋዊ ያደርጋለሁ ብሎ መንቀሳቀሳቸው ብዙ ደጋፊ እንዲያስከትሉ እያደረጋቸው ነው። ቪክቶሪያ አሙንጋ ከናይሮቢ ያጠናቀረችው ዘገባ ነው እንግድ ወርሌ ያቀርበዋል። ጆርጅ ዋጃኮያ እና ዴቪድ ሞዋሬ የተባሉት እጩዎች ለኬንያ ፕሬዝዳንታዊ ምርጫ አዲስ ናቸው። የአስተያየት ድምፅ መስጫ ውጤቶች እንደሚያሳዩት ግን ጆርጅ ዋጃኮያ የነሐሴ ሶስቱን ፕሬዝዳንታዊ ምርጫ የማሸነፍ ዕድላቸው ሩቅ ቢሆንም በኬንያ ድምፅ ሰጪዎች ዘንድ ያላቸው ተቀባይነት እያደገ ነው። አንድ ጥናት እንዳመለከተው ጆርጅ ዋጃኮያ አሁን ያላቸው ተቀባይነት ሰባት በመቶ ሲሆን ይህም በምርጫው ቀን ወደ አንድ መቶ ሃምሳ ሺህ ድምፅ መሆኑ ነው። ውድድሩን እየመሩ ያሉት የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ያላቸው ተቀባይነት አምሳ በመቶ ሲሆን አሁን በምክትል ጠቅላይ ሚኒስትርነት የሚያገለግሉት ዊሊያም ሩቶ ደግሞ በ25 በመቶ ይከተላሉ። የጆርጅ ዋጃኮያ ተቀባይነት ድርሻ ቁጥሩ ትንሽ ቢመስልም ኦዲንጋን የአብዛኛውን ጠቅላይ ድምፅ እንዳያገኙ ወይም ሩቶን ምርጫውን እንደገና ለማስደገም ማግኘት ያለባቸውን ድምፅ ሊያሳጣቸው ይችላል። ማርክ ቢቻቼ በኬንያ የፖለቲካ ተንታኝ ናቸው። ምርጫው ላይ ያለውን ተጽዕኖ ውጤት በሚመለከት ምርጫውን እንደገና ለማስደገም እስከሚደርሱ ድረስ ተጽዕኖ ላይኖራቸው ይችላል። ነገር ግን ከዊሊያም ሩቶ ላይ የተወሰነ ድምፅ ሊወስዱ ይችላሉ፤ ምክንያቱም ሁለቱም አንድ አይነት ድምፅ ሰጪዎችን ኢላማ አድርገው ነው የሚንቀሳቀሱት። በኬንያ በህግ ክልክል የሆነውን ሐሺሽ ህጋዊ አደርጋለሁ ብለው መነሳታቸው ለዋጃኮያ ያልተጠበቀ ተቀባይነት ማግኘት ምክንያት ነው። ከቪኦኤ ጋር ባደረጉት ቃለ ምልልስ የህጉ ፕሮፌሰር አሁን ግን ፖለቲከኛው ጆርጅ ዋጃኮያ እንዳሉት ምኞታቸው ኬንያን እንደ እባብ ባሉ እንስሳት መመረዝን በሚፈውሰው መድኃኒት ገበያ ዋና ተዋናይ ማድረግ ነው። እጩ እንዳሉት አሸናፊ ከሆኑ የእባብ እርባታን አሳድገው ገበያውን በዋናነት በመቆጣጠር ከሚገኘው ገቢ ሀገሪቱ ቻይና ላይ ያለባትን ዕዳ እንዲከፈል ማድረግ ነው። እስከ አሁን ያላቸው የድምፅ መጠን እንዳለ ሆኖ ዋጃኳያ ምርጫውን እንደሚያሸንፉ ይተማመናሉ። ምርጫው እንዲደገም አስገዳጅ አልሆነም። ምክንያቱም ምርጫውን የማሸንፈው እኔ ነኝ እና ድጋሚ ምርጫ የሚለው ነገር ትርጉም አይሰጠኝም። የዋጃኮያ አጀንዳ ብዙዎችን በተለይም በርካታ ወጣቶችን እየሳበ ነው። የፖሊሲና የአስተዳደር ጉዳዮች ተንታኙ ጋብርኤል ሙቱማ ይህን ያስረዳሉ። ስለ ሐሺሽ፣ እባብ፣ ቀንድ አውጣና ጅብ ጠቀሜታዎች አስተዋውቀውናል። በተወሰነ ደረጃ ልክ እንደሳቸው የሚያስቡና የአገሪቱ ፕሬዚደንት ከሆኑ ለዚች አገር የሚያበረክቱት አንዳች ነገር አለ ብለው የሚያምኑ ተከታዮችን አፍርተዋል። አንድ የፕሬዝዳንታዊ እጩ ለማሸነፍ ከ50 በመቶ በላይ ድምፅ ማግኘት እንዳለበት የኬንያ የምርጫ ሕግ ይደነግጋል። የነሐሴ ሶስቱ ምርጫ እንደ አውሮፓውያን አቆጣጠር በ2010 በተደነገገው የኬንያ ሕገ መንግሥት መሠረት የሚደረግ ሦስተኛ ምርጫ ነው። ቪክቶሪያ አሙንጋ ከናይሮቢ ለላከችው ዘገባ እንግዶ ልደነኝ ከአሌክዛንድሪያ ቨርጂኒያ። ዘጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሀሙስ ምሽት ዝግጅታችንን ነው። በቀደመው የመጽሔት ዝግጅታችን በርከት ያሉ ቅንብሮችን አስደምጠናችኋል። አሁን ወደ ሁለተኛው አጋማሽ ተሻግረናል። እንግዲህ ሰሞኑን እንደምናደረገው ሁሉ ወደ ሁለተኛው አጋማሽ ሰዓቶችን ወሰድ አድርገን ነው የመጣ ነው። በሁለተኛው አጋማሽ ደግሞ ሳምንታዊ ቅንብሮችን ነው የምናስደምጣችሁ። ከዚያ በፊት ግን እንደው ዝግጅቶቻችንን ተከታትላችሁ አስተያየት፣ ጥያቄ፣ ጥቆማ ሲኖራችሁ የታገኙናላችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ ቪኦኤ። በነግራችን ላይ አድማጮች፣ አንድ ማሳሰቢያ አለን። ማሳሰቢያችንም ሁለት ዜሮ ሁለት 0911253505 የዋትስአፕ ቁጥራችን ነው። በዚህ ቁጥራችን ላይ ተደጋጋሚ ጥሪዎች እንዳሉ ሰምተናል። ነገር ግን ስልኩ ወይም የተዘጋጀው ይሄ መስመር የተዘጋጀው በኮምፒውተር ላይ የጽሁፍና የድምፅ መልእክት ለመቀበል ነው። ስለዚህ አስተያየቶቻችሁንና ጥያቄዎቻችሁን እንግዲህ ደጋግመን ነው የምናሳስበው። ግን በቀን ውስጥ በጣም ብዙ የስልክ ጥሪዎች እዛ መስመር ላይ እንደሚታይ ስለተነገረ ነው እና ከዛ ይልቅ በድምፅ አስተያየታችሁን ቀርጻችሁ በጽሁፍ ብታስተላልፉ ይደርሰናል። እኛ ላየርና በቀዋለን ጥቆማችሁን ደግሞ እንጠቀምበታለን። ይህንን ለማሳሰብ ነው። በተጨማሪም ደግሞ ለጥያቄው መልስ የተሰኘው ሳምንታዊ በየ አስራ አምስት ቀኑ የሚተላለፈው የጥያቄው መልስ ዝግጅት ለጥያቄው መልስ የተሰኘው ዝግጅታችን ጥያቄዎችን ከእናንተ ሰብስበን እንግዶችን ጋብዘን በቀጥታ የስልክ ውይይት ውይይት የምናካሄድበት ፕሮግራማችንን ለመጀመር በዝግጅት ላይ ነን እና ይህንን የዋትሳፕ ቁጥራችንን እንድትጠቀሙበት እንጋብዛለን። ዛሬ እለቱ ሐሙስ ነው። በሁለተኛው አጋማሽ ቅንብራችን ባህልና ማህበረሰብን ወደ እናንተ እንዳደርሳለን። በዛሬው የባህልና ማህበረሰብ ዝግጅታችን ወደ ድሬዳዋ ከተማ ነው የምንወስዳችሁ። በድሬዳዋ ከተማ የድሬዳዋ አስተዳደር ሚሊኒየም ፓርክ ሲባል የነበረውን ቀድሞ ሚሊኒየም ፓርክ እየተባለ ሲጠራ የነበረውን መናፈሻ በአርቲስት አሊ ቢራ ስም ሰይሟል። አስተዳደሩ በከተማው የመጀመሪያው ድልድይንም ውድድር ልዩን ለመጀመሪያ ጊዜ ባስገነቡት ከንቲባ አልፍሬድ ሻፊስም ሰይሟል። አዲስ ቸኮል በስፍራው ተገኝቶ ያጠናቀረው ዘገባ ነው እንደሚከተለው ለዛሬ የባህልና ማህበረሰብ ዝግጅታችን አሰናድቶታል። የድሬዳዋ አስተዳደር ከከንቲባ ጽህፈት ቤት ፊትለፊት የሚገኘውንና በሚሌኒየም ዜማ በመንግስት የለመውን መናፈሻ አሊቢራ ፓርክ ሲል ሰይሞታል። በስነ ስርአቱ ላይ የተገኘው አርቲስት አሊቢራም ለተደረገለት ሁሉ ምስጋናውን ገልጿል። በኦሮምኛ ሙዚቃ ጎልቶ የሚታወቀው አርቲስት አሊ ቢራ በሀገሪቱ የመጀመሪያው የኦሮምኛ ሙዚቃ ባንድ የሆነው አፍረን ቀሎ በድሬዳዋ ሲመሰረት ከመስራቾቹ መካከል አንዱ ሲሆን ወደ አዲስ አበባ ብሎም ወደ ውጭ ሀገር እስከሚሄድ ድረስም በዚሁ ባንድ ተጫውቷል። በአዲስ አበባ በክቡር ዘበኛ ኦርኬስትራ፣ ባይቤክስና ኢትዮስታር ባንዶች ልዩ ልዩ ሙዚቃዎችን ሲጫወት ቆይቷል። በፖለቲካ ምክንያት ከሀገር ወጥቶ በሳዑዲ አረቢያ፣ ስዊድንና አሜሪካ በርካታ አመታትን ያሳልፈው አርቲስት አሊቢራ ወደ ሀገር ውስጥ ከመጣ በኋላ በኦሮምኛ ብሎም በኢትዮጵያ ሙዚቃ ላበረከቱ አስተዋጽኦ ከድሬዳዋ እና ጅማ ዩኒቨርሲቲዎች የክብር ዶክተሬት ከኦሮሚያ ክልል መንግስት ደግሞ ከፍተኛ ኒሻን እና ሌሎችም በርካታ ሽልማቶችን ያገኘ ስመጥር አርቲስት ነው። በዛሬው ዕለት ደግሞ በድሬዳዋ አስቀድሞ የሚሌኒየም ፓርክ ይባል የነበረው ባሊ ቢራ ስመሰየሙን የአስተዳደሩ ከንቲባ ከድር ጀዋር አስታውቀዋል። በዘመን ሁሉ ለሰጠህም ድንቅ ሙዚቃዎች ለሰጠህም ፍቅር ለሀገርና ለሕዝብ አብሮነት ስላደረግከው ሁሉ ከልብ እናመሰግናለን። የምዝጋናችን አክብሮት ፍቅራችንን ለመግለጽ በተወለድክባት ክባት በአደ ክባት ከአፍ በማጠፋው በምትወልደው ድሬደዋ በስምህ የሚጠራ መታሰቢያ እንዲኖርህ አስተዳደር አስተዳደርና ካቢኔ አባላት ወስኗል። በዚሁ መሰረት በዚሁ መሰረት ዛሬ በምንገኝባት ቦታ ከከንቲባው ጽፈት ቤት ፊትለፊት የሚገኘው ፓርክ ወይም ሚሌኒየም ፓርክ ተብሎ የሚጠራው ከዛሬ ጀምሮ ክቡር አርቲስት ዶክተር አሊቢራ ፓርክ ተብሎ በስምህ የተሰየመ መሆኑ በፊትህ ቆሜ ሲገል ታላቅ ክብርና ከልብ የመነጨ የቤተሰብ ደስታዬ ለመግለጽ እፈልጋለሁ። አሊቢራ ምስጋናውን የሚታወቅበትን ወንድማማችነት የሚሰብከውን ረቢሞ ነሙ ማዘፈን በማንጎራጎር ገልጿል። जन बी हमगा जन बी हम गण मार बे न दे दे, በተመሳሳይ የዛሬ 5 ዓመት ገደማ በድሬዳዋ ደቻቱ ወንዝ ላይ የመጀመሪያውን ድልድይ ያስገነቡት የያኔው ከንቲባ አልፍሬድ ሻፊም ድልድዩ በስማቸው ተሰይሞላቸዋል። አልፍሬድ ሻፊ በሶስት ዓመት የከንቲባነት ቆይታቸው በከተማዋ ላይ በርካታ ሻራዎች ማሳረፍ የቻሉ እንደነበሩ ይነገርላቸዋል። በህዝቡ ባይታወቅም የካቲት 1966 አብዮት ድልድይ የሚል ይፋዊ ስያሜ የነበረው የደቻቶ ድልድይ ከዛሬ ጀምሮ አልፍሬድ ሻፊ ድልድይ ተብሎ በከንቲባ ከድር ጁሃር ተሰይመዋል ተሰይሟል። በስነ ሥርዓቱ ላይም የከንቲባ አልፍሬድ ሻፊ ልጅ አዜባ አልፍሬድና ቤተሰቦቻቸው ተገኝተዋል። ከንቲባ ከድር በስፖርት ና በሌሎችም ዘርፎች የሚታወቁ የድሬዳዋ ተወላጆች ወደፊትም በከተማው መታሰቢያዎች ይኖራቸዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ወደ ተከታዩ ሳምንታዊ መሰናዷችን እንወስዳችኋለን። የተፈጥሮ ሳይንስ አካባቢ ህይወት ይሰኛል። አዲስ አበባ ውስጥ የወዳደቁ ፕላስቲክ ጠርሙሶችና ላስቲኮች ከየቦታው እየለቀሙ በትላልቅ ከረጢቶች ይዘው የሚዘዋወሩ ወንዶችና ሴቶች ልጆችንም ጭምር ማየት የተለመደ ነው። ከየቦታው እየለቀሙ በከረጢት የሚሰበስቡት የሚበዛውም የውሃ ይሁን የሌላ ፈሳሽ መያዣ የፕላስቲክ ጠርሙስ ቢሆንም፣ ማንኛውንም አይነት ፕላስቲክ እንደየክብደቱ እየተመዘነ ገንዘብ ያስገኝላቸዋል። የሮይተርስ ዘጋቢ አዲስ አበባ ከተማ ተገኝቶ ያጠናቀረው ዘገባ አለ። ቆንጅት ታዬ እንደሚከተለው ታቀርበዋለች። በአዲስ አበባ መርካቶ ገበያ እነዚህ ወጣቶች ከከተማዋ ጎዳናዎች ከየምግብ ቤቱና ከተለያዩ ስፍራዎች የሰበሰቧቸውን ፕላስቲክ ጠርሙሶችና ማናቸውንም የወዳደቀ ፕላስቲክ ሊሸጡ ሰብሰብ ብለው ነው የሚታዩት። ምን አይነት ስራ ነው ብለው የሚያናንቁ ሊኖሩ ይችላሉ። የሰላሳ ዓመት ወጣት የሆነው መሪሁን ገብሬ ግን ሰው በአሉታዊ መልኩ ቢመለከተው እኔን አያገባኝም እኔ ገቢዬን ስለማገኝበት ደስተኛ ነኝ ብሏል መሪሁን የወዳደቀውን ፕላስቲክ ከየቦታው ለቅመው ከሚሰበስቡ ሰዎች ላይ ይገዛና መልሰው ለሌላ ዕቃ መስሪያ ሪሳይክል ለሚያደርጉት ወይም ለሚያዘጋጁት ኩባንያዎች ይሸጠዋል ቀንቶኝ በርከት ያለ ያገኘው ቀን እስከ 3000 ኪሎ ግራም ልሰበስብ እችላለሁ ብሏል። መሪ ሆን ወደዚህ ስራ ከገባ ነው ከገባው ወደ 8 አመት አካባቢ ነው። እዚች ጋር ወደ አስር ልጆች አካባቢ በላይ እና ነው የምንሰራው በማህበር። ብዙ ሰዎች ይመጣሉ። በቀን ከ500 ሰው በላይ ለቀማ ላይ የተሰማሩት እና በማካይ ከ2000 ኪሎ ግራም በላይ ነው በቀን የምናነሳው፣ በትንሹ ማለት ነው። አንዳንዴ ከ3000 በላይ የሚሆንበት ጊዜያቶች አሉ ማለት ነው። ፔትኮ ኢትዮጵያ በሚባል የበጎ አድራጎት ድርጅት መሰረት ኢትዮጵያ ውስጥ በአመት 250 ሺህ ቶን ፕላስቲክ ቆሻሻ ይጣላል። ተሰብስቦ እንደገና ለሌላ እቃ መስሪያ የሚውለው ግን ከ10 ከመቶ ያነሰ ነው። የተጣሉ ፕላስቲኮች ተመልሰው ስራ ላይ ቢውሉ ጥቅም አለው። የ60 ዓመቷ ማቺ የቦጋለ ፕላስቲክ ጠርሙሶችን ለቅሜ እየሸጥኩ የማገኘው ገንዘብ እየረዳኝ ነው ኑሮዬን የምገፋው ብለዋል። ነገር ግን የስራ አጡ ቁጥር ስለጨመረ ብዙ ወጣቶች ወደዚህ ስራ ገብተዋል። በመሆኑም እንደ በፊቱ አይደለም ብዙ ተፎካካሪ አለብን ሲሉም አክለዋል። ያው ዛሬ ብቻ ሳይሆን ትናንትም ከትናንት ወዲያ እንደገና አካባቢው ጎረቤቱ ጨምሮ ሊሰጥተውኝ ይዤ የመጣው ሰባት ኪሎ አለች። ያው ስምንት ሰማኒያ ብር ተሰጠኝ። በዛ ሻውም ቡናውም በውጭ ነው። ቤቱ ያያችሁት ነው። ቦታ ለኝ አስያል። ኢትዮጵያ ውስጥ የሚሰበሰቡት ፕላስቲክ ቆሻሻዎች ብዙውን ጊዜ ተቀይረው የሚዘጋጁት ኮካኮላን የመሳሰሉ ትላልቅ ኩባንያዎች የሚጠቀሙባቸው ጠርሙሶች መስሪያ ወደ ሆነው ፖሊቴሌን ወደሚባለው ጠንካራ ላስቲክ ነው። ጠበቃና ለአካባቢ ደህንነት ተሟጋች የሆኑት መልካሙ ኦጎ ይህ የሚጣለውን ፕላስቲክ መጠን እንዲጨምር ስለሚያደርግ አደጋ እንዳለው በመግለጽ ያስጠነቅቃሉ። በርካታ የሆኑ ካምፓኒዎች ምን እያደረጉ ነው? ድሮ የምንጠቀሙበትን ሌላ አማራጮችን ወረቀቶች አሉ፣ ብርጭቆዎች አሉ። እነዚህ ነገሮች በመተው ወደ ፕላስቲክ በብዛት እየገቡ ነው ያሉት። እነዚህ መግባታቸው ደግሞ የሚያመጣው ከፍተኛ የሆነ ጉዳት አለ። ለምን የሚያቀርቡት ቁጥር በጣም በርካታ ብዙ በመሆኑ የተነሳ የሚያመጡትን አደጋ ያን ያክል የሰፋ ነው መሆኑ የኢትዮጵያ መንግስት አሃዛዊ መረጃዎች እንደሚጠቁሙት ፕላስቲክን እንደገና ጥቅም ላይ እንዲውል በማዘጋጀት ወይም ሪሳይክል በማድረግ ስራ ላይ ከተሰማሩ ኩባንያዎች ትልቁና ከተቋቋመም ከሁሉም ረጅም ጊዜ የሆነው ኢኬቲ ትሬድ ኤንድ ኢንቨስትመንት የተባለው ኩባንያ ባለፈው የአውሮፓውያን 2021 ዓመተ ምህረት ወደ እስያ ወደ አውሮፓና የሰላጤው ሀገሮች ከላከው በመጻር ፒኢቲ የሚባለው በድጋሚ የተዘጋጀ ፕላስቲክ አንድ ነጥብ ሁለት ሚሊዮን ዶላር ገቢ አግኝቷል። እያደመጣችሁ ድምጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ስዋት ቨርቹዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዝግጅታችን ነው። አድማጮች፣ ወደ መጨረሻው ዝግጅታችን ከማለፋችን በፊት አንድ ፕሮግራም እናስተዋውቃችሁ። የዩናይትድ ስቴትስ የህዋ ምርምር ማዕከል ናሳ በቅርቡ ወደ ውሃ የላከው ወደ ህዋ የላከው ጄምስ ዌብ የተሰኘው ቴሌስኮፕ ያነሳቸው ባለ ሙሉ ቀለም ፎቶግራፎች መነጋገሪያ ሆነው ሰንብተዋል። ይህንን ፎቶግራፍ ምን አዲስ ነገር አደረገው? አዲሱ ነገር ለህዋ ምርምር ስራ ምን አዲስ ግብአት አስገኘ? ለሚሉ ጥያቄዎች ምላሽ የሚሰጡን አንጋፋ እንግዳ ጋብዘናል። ዶክተር ጥላይ ታደሰ ይባላሉ። በነገው ምሽት በርከት ላሉ ጥያቄዎች ምላሽ ለመስጠት ይዘናቸውን እንመለሳለን። እንድትከታተሉ እንጋብዛለን። አሁን ወደ መጨረሻው ቅንብራችን እንወስዳችሁ። በመጨረሻው ዘገባችን ወደ ናይጄሪያ ነው የምንወስዳችሁ። የናይጄሪያው ፕሬዚዳንት ሙሐመድ ቡሃሪ በመንግስት የገንዘብ ድጋፍ ላይ የሚመሰረት ሳይሆን በንግድ ስራ የሚመራ ይሆናል ሲሉ ነበር። የተሻሻለ ያሉትን አዲስ ብሔራዊ የነዳጅ ኩባንያ ያስተዋወቁት ቡሃሪ አክለውም የነዳጅ እጥረቱንና የዋጋ ንረቱ የከፋ ቢሆንም የናይጄሪያ ብሔራዊ የፔትሮሊየም ኩባንያ የኃይል አቅርቦቱን እንዲሻሻል ያደርገዋል ብለዋል። የአህጉሩ ዋናው የነዳጅ ዘይት አምራች በሆነው የናይጄሪያ የሚገኙ አንዳንድ የኢነርጂ ባለሙያዎች ግን ያስፈልጋል የሚሉት ማሻሻያ ከ አዲስ አቀራረቡን ተከትሎ ይመጣ እንደሆነ ጥርጣሬ ያላቸው ቲሞቲ አቢዙ ከአቡጃ ያጠናቀረው ዘገባ ነው። አሉላ ከበደ እንደሚከተለው ያቀርበዋል። የናይጄሪያው ብሔራዊ ፔትሮሊየም ኮርፖሬሽን ኃላፊነቱ ወደ ተወሰነ ኩባንያነት የተሸጋገረው ባለፈው ረቡ ነበር፣ አቡጃ ላይ በተከናወነ ልዩ ስነ ስርዓት። በስነ ስርዓቱም ወቅት ፕሬዚዳንት መሐመዱ ቡሃሪና ከፍተኛ ባለስልጣኖቻቸው አዲሱን የኩባንያውን አርማ ለህዝብ ያስተዋወቁ ሲሆን በቅርቡም የኩባንያው ንብረት ይዞታ ይፋ እንደሚደረግ ተናግረዋል። በናይጄሪያ የነዳጅ ኢንዱስትሪ ታሪክ ትልቅ ስፍራ የሚሰጠው አጋጣሚ ነው ያሉት ቡሃሪ አክለውም በሀገሪቱ የኃይል ምንጭ ዋስትናና ደህንነትን ያረጋግጣል ብለዋል። ፕሬዚዳንቱ አያይዘውም አዲሱ የነዳጅ ኩባንያ የመንግሥት የገንዘብ ድጋፍና ትዕዛዞች ሳያስፈልጉት ራሱን ችሎ ይሠራል ነው ያሉት። ናይጄሪያንም ከነዳጅ ዘይት ሽያጭ የበለጠ ገቢ እንድታገኝና የሀገር ውስጥ የኃይል ምንጭ ፍላጎቶችንም እንድታሟላ ያስችላታል ብለዋል። አገራችን ለመዋዕለ ንዋይ ፍሰትና ለኢኮኖሚ እድገቷ አመቺ ድባብ በመፍጠር ከፍተኛ ትኩረት የምትሰጠው ጉዳይ ነው። የዓለምን የነዳጅ ፍላጎት በቀጣይነት በማስተናገድ ረገድም ቁልፍ ሚና መጫወቷን እንቀጥላለን። የነዳጅ ኢንዱስትሪያችንን ብቃት ለማሳደግና አሁንም ሆነ ወደፊት በኢነርጂ ገበያ ጠንካራ ቦታ እንዲይዝ ለማስቻል የለውጥ እርምጃዎችን በመውሰድ ላይ ነን። የኩባንያው ሽግግር ሂደት የተፈጠረው ቡሃሪ ባለፈው የነሐሴ ወር የሀገሪቱን የነዳጅ ኢንዱስትሪ ሕግ በፊርማቸው ባጸደቁበት ወቅት ነው። ናይጄሪያ በአፍሪቃ ትልቋ የነዳጅ ዘይት አምራች ስትሆን ከፍተኛ የተፈጥሮ ጋዝ ክምችት ያላትም አገር ናት። ይሁንና በቂ የነዳጅ ማጣሪያዎችና አስተማማኝ የኤሌክትሪክ ኃይል ማምንጫዎች ስለሌሏት በሚሊዮኖች የሚቆጠሩ ዜጎቿ በቋሚነት ለኃይል መቆራረጥ፣ ለነዳጅ እጥረትና ለከፍተኛ የነዳጅ ዋጋ መጋለጣቸው አሁንም እንደቀጠለ ነው። እንደ አቡጃው የኤነርጂ ጉዳዮች አማካሪ ድርጅት ኤነርሚክስ መስራች ኢማኑኤል አፊሚያን የመሳሰሉ አንዳንድ የመስኩ አዋቂዎች የነዳጅ ኩባንያ መሪዎች ከወትሮ የተለመደ አሰራር መውጣት አለባቸው ባይናቸው ናቸው። ናይጄሪያ ውስጥ ሁልጊዜ የሚካሉብን ችግሮች አንዱ የተግባራዊነት ጉዳይ ነው። ተቆጣጣሪዎቹ ባለስልጣናት በትክክል ከሰሩ የናይጄሪያ ብሔራዊ የነዳጅ ኮርፖሬሽን በትክክል ሊሰራ ይችላል። ይህ ሲሆን ደግሞ ምርትን ማሳደግና ለኢንዱስትሪው ትልቅ ትርፍ ማስገኘት የመሳሰሉት ዓላማዎቹን ሊያሳካ ይችላል። አፊም አክለውም በትክክል ከተሰራ ኩባንያው ጠቀም ያለ የመዋዕለ ንዋይ ይስበዋል ነው የሚሉት። ይህ ሲሆን ገንዘብን የሚመለከተው ችግር ይፈታል። ምክንያቱም ብሔራዊ የነዳጅ ኮርፖሬሽን ፕሬዚደንቱ ወይንም ምክር ቤቱ እስኪፈቅዱ ሳይጠብቅ ራሱ አዲስ የሚጀመሩ የነዳጅና የጋዝ ፕሮጀክቶችን ወጪ ሊሸፍን ይችላል። በዚህም ሀገሪቱ በፍጥነት ልትንቀሳቀስ ትችላለች። መዋለንዋይ መዳቢዎችም ይህን ሲያዩ ለኮርፖሬሽኑ መዋለንዋይ ለመመደብ እምነት እንዲኖራቸው ያደርጋል። እንደ ባለስልጣናቱም ተጨማሪ አስተያየት ኩባንያው በሚቀጥለው ዓመት አጋማሽ ላይ የአክሲዮን መሸጫ ዋጋውን ከአክሲዮን ገበያ ለማውጣት ዝግጁ ሊሆን ይችላል። ብዙዎች የናይጄሪያ የነዳጅ ኩባንያ ራሱን እንደ አዲስ ያስተዋወቀበትን ይህን እርምጃ የቀደመውን አሰራር እንዴት እና በእርግጥም ይለውጥ ከሆነ ለማየት ይመኛሉ። የተከበራችሁ አድማጮች፣ ለምሽቱ ያስተናዳ ናቸው ዝግጅቶች ተጠናቀቁ። ሰዓታችንም ተጠናቀቀ። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን አቀናብሮልናል። እናንተ አብራችሁን ስላመሻችሁ እናመሰግናለን። በነገው ምሽት ዝግጅታችን እንገናኛለን። እስከዚያው ሰላም፣ ደህና እደሩ። you mm -hmm.